ትግራይ ውስጥ ያለው ሌላ ችግር ብድር በጊዜ ያለ መክፈል እንደሆነ ዶክተር ደብረጽዮን አስረድተዋል። ካሊ ጸገም ሕዚ ዝረአ ዘሎ ላሕ ዘይ ምምላስ እዩ አሁን የሚታየው ሌላው ችግር ብድር አለመመለስ ነው። በዚህ ምክንያት የፌዴራል መንግስት በቅርቡ እርምጃ እየወሰደ ነው። ለአርሶ አደሮች ብድር የተሰጠው በክልል መንግሥታት ዋስትና በመሆኑ በጊዜ ስላልተመለሰ የክልሉን ባጀት አስቀራለሁ ብሏል። አሁን ሁለት መቶ ሚሊዮን ብር ቆርጠውብናል። ገናም ይቀጥላል። የክልል በጀት መቁረጥ ማለት ደግሞ የመሰረተ ልማትና ሌላው ስራ ይቆማል ማለት ነው። ዶክተር መሐሪ እንግዲህ ይሄ ብድር ይመስለኛል በተለይ አራቱ ኢህአዴግ የሚቆጣጠራቸው ክልሎች ለገበሬዎች ማዳበሪያ አቅርቦ የእርሻ ምርታማነቱን ከፍ ለማድረግ መሰራት አለበት የሚል እቅድ አውጥተው ግን ደግሞ ሰራተኛው የገበሬው የማዳበሪያ ዋጋ ከፍ ያለ ስለሆነ መክፈል ስላልቻለ መመለስም እየተቸገርን ነው ስላሉ ማዳበሪያ የሚያቀርቡት ኃይሎች ወይ እንዴት ይሆናል ተብሎ እንግዲያው በክልሎች ዋስትና ብድር ይሰጥና ክልሎች በመዋቅራቸው በኩል አስመልሰው ገበያ ያደርጋሉ የሚል አይነት በዜና መሰራጫ የምንሰማው ነገር ነበር። ዝርዝሩ ላቸው ብዙ አናውቀውም። እና እየተባለ ያለው የሚመስለኝ ገበሬዎቹ ስላልከፈሉ የፌዴራል መንግስት ለክልሎች ከሚሰጠው የድጎማ በጀት ገንዘብ መቀነስ ጀምረዋል አይነት ነገር ነው። እንግዲህ ይሄ በቂ መረጃ የሰጠን አይደለም። በሁሉም ክልሎች ነው ተመሳሳይ እርምጃ እየወሰደ ያለው ፌዴራል መንግስቱ? በአማራም በኦሮሚያም በደቡብ ነው። በተለይ እኔ ብድር ያለመመለስ ጉዳይ ሲመጣ የትግራዩ አስተዳደራዊ መዋቅሩ እስከ ስር ድረስ አልተገራገጨም በዚህ በለውጡ ማዕበል። እና የተሻለ የብድር አመላለስ ይኖራል ተብሎ የሚገመተው እንዲያውም ትግራይ ላይ ነው። ሌሎቹ የስር መዋቅራቸው የተበተነና የተልመሰመሰ ስለሆነ ከትግራይ የተሻለ ብድር የመመለስ እድል አለ ብዬ አላምንም። ስለዚህ ያ በሆነበት ሁኔታ የሌሎችን ክልሎች ትቶ ከትግራይ በጀት መቁረጥ ጀምሮ ከሆነ ይሄ ትግራይን የማጣበብ አንዱ እርምጃ ሊሆን ይችላል እንጂ ዝም ብሎ ተራ የብድር መመለስ አፈጻጸም አይመስለኝም። ሁለተኛ መንግሥት ራሱ ከቻይና የተበደረው ብድር መክፈል አቅቶት የክፍያ ማራዘሚያ ጊዜ እየጠየቀ ባለበት ሁኔታ፣ በሀገር ደረጃ በክልል መጥቶ ግን ገበሬው አልከፈለምና ከበጀታችሁ ቆርጣለሁ ማለት እኔ ትልቅ ችግር ነው የሚመስለኝ። እንደገናም ዝም ብሎ እጁ ላይ ስላለ መቁረጥ ያለበት አይመስለኝም። እኔ ውላቸው እንዴት እንደተፈራረሙ አላውቅም። ዋስትና ሲባል ሁለት አይነት ዋስትና ነው ያለው በህግ። አንዱ ተራ ዋስትና ነው፣ ሌላው የአንድነት የሚባል ዋስትና ነው። ተራ ዋስትናው ዋናው የተበደረው ሰው መመለስ ካልቻለ ነው ወደ ዋሱ የሚኬደው። የአንድነት ዋስትና የሚባለው አበዳሪው ዋናውን ባለ ዕዳም ሊጠይቅ ይችላል፣ ዋሱንም ሊጠይቅ ይችላል ባንዴ። ስለዚህ ምን አይነት ውል ነው የተፈራረሙት? ያም ቢሆን ግን መንግስት ራሱ ከሳሽ ራሱ ዳኛ ሊሆን አይገባም። ቆርጦ ሊያስቀር አይችልም። ከሶ እውነትም ያልተመለሰ ብድር አለ ተብሎ በፍርድ ቤት ከተወሰነ በኋላ ነው መቁረጥ ያለበት። ሲቆርጥም የመንግስት መደበኛ በጀት በዕዳ አይያዝም። ምክንያቱም የመንግስት የዕለት ዕለት ስራ መቆም ስለሌለበት። ሰበር የጠቅላይ ፍርድ ቤትም እንደዚሁ ክርክር ቀርቦለት ከመንግስት በጀት ይቆረጥ ተብሎ በአንድ ወቅት በቀረበ ጉዳይ ከመንግስት ስራ ማስኬጃ የፕሮጀክቶች የምናምኖች ከሆነ እንትን ሊሆን ይችላል። በተረፈ ግን ለሰራተኛ የሚከፈል ደሞዝ እና የመንግስት ስራ ለማንቀሳቀስ ግን ለእዳ መክፈያ አይውልም ተብሏል። እና ርዕሰ መስተዳድሩ ዘርዘር ያለ መረጃ አልሰጡንም እንጂ ይሄ ነገር በጣም አከራካሪ ነው። እሺ አቶ ገብሩ፣ ብድርን በተመለከተ ተበዳሪ መመለስ አለበት የሚልነት አለ። ግን ደግሞ ብድር መክፈል በማይችልበት ሁኔታ ምን ይደረጋል የሚለው ግን ደግሞ መታየት አለበት። ባንኮችም የተበላሸ ዕዳ ይሰርዛሉ፣ መንግስትም የተበላሸ ዕዳ ይሰርዛል። በተለይ ደግሞ የትግራይ ቅድም ከተባለ በተለይ በተለየ ይሄ ለመዳበሪያ የተወሰደ ዕዳ ይመስለኛል። መዳበሪያው ገበሬው እየተገደደ በማያመርትበት ብዙ በማይጠቅመውም ጭምር ምር የወሰደው ስለሆነ በተለይ እንግዲህ ይሄ የማዕከላዊ መንግስትን ብቻ ተጠያቂ ያደርግ። በዚህ ክልሉ ራሱ ማዳበሪያ የሚሰጥበት አቅጣጫ ገበሬውን በወሰና በቆታ ነው ይሰጠው የነበረ እና እንጂ ገበሬው ጠይቆ ይጠቅመኛል ብሎ መሬቱን ያለማኛው ብሎ የሰጠው አይደለም እና በዚህ አጃብ የተሰጠ ብድር ይመለስ ብሎ ጫና ማድረግ ትክክል አይደለም። ለዚህ ግን ተጠያቂው የክልሉ የፌደራል መንግስት ብቻ ሳይሆን የክልሉ መንግስት በዚህ ተጠያቂዎች ናቸው ለማለት ነው። ፌዴራል ፎግን እንግዲህ አደጋ የሚሆነው ትግራይን ብቻ የሚነቃ ከሆነ ነው። ይህ መር ዚያው ካለ ይሄ ወንተ ተብሎ የሚደረግ ነገር ነው። ሁሉ ጊዜ የምናነሳው በተለይ ትግራይ ልዩ ተጠቃሚ ሆኗል የሚለው አመለካከት የሚነገርበት ሁኔታ አለ። ይህን መቃወም አለብን። ይሄ ወደ ባጀት ተተግሮ ከሚገባው ከቀመሩ በታች ከሆነ ግን ተጠያቂ ይሆናል ማለት ነው። ለዚህ ኮምፕሌን እናደርጋለን። በቀመሩ መሰረት እስከሆነ ድረስ እና ለሁሉም ክልሎች እስከሆነ ድረስ ግን ይሄ እንዲሁ እንደማስፈራሪያ መነገር ያለበት ሆኖም አይሰማኝም እንደ ፍትህ ጉዳይ እንደ ትልቅ ነገር አነጋጋሪ ስለሆነ ከሌሎች ክልሎች በተለየ የትግራይ የሚቆረጥ ከሆነ ሁላችንም ቁመን የምንቃወሙም ይሆናል። ከሌሎችም እኩል ከሆነ ግን ይህ መነጋገሪያ ጉዳይም አይሆንም። በትግራይ ክልል መልካም አስተዳደር እንዲሰፍን ጥረት በማድረግ በኩል ደግሞ ጥሩ የተጀመሩ ስራዎች አሉ ብለዋል ምክትል አስተዳዳሪው ዶክተር ደብረጽዮን ምስ ሰናይ ምሕዳር ተአሳስረውን እዚ ጀመርና ድሓን ድሓን ስራሕት ኣሎ ከመልካም አስተዳደር ጋር በተያያዘ የተጀመሩ ጥሩ ስራዎች አሉ። ገና ጅምር ላይ ነው። አንድ ትልቅ የማስተካከል ስራ የሠራ ነው፣ የህዝብን የአቤቱታ መጓተት ማሳጠር ነው። በሁለትና ሦስት ጊዜ መመላለስ እንዲያልቅ ነው ውጥረቱ። በዚህ መልክ ሰውም እረፍት ያገኛል። ሌላው በያዝነው ዓመት ቀበሌ ላይ እናተኩር ብለናል። የትግራይ መልካም አስተዳደር በዋናነት ቀበሌ ላይ እንዲረጋገጥ ማድረግ አለብን ብለናል። ምክንያቱም ሁሉም ቦታ ላይ እናስተካክለዋለን ለማለት ስለማይቻል ልናስተካክለው በምንችለው ላይ እንስራ ብለን ቀበሌ ላይ መሠረታዊ ለውጥ ለማምጣት ወስነናል። ስለሆነም ቀበሌዎችን አስመልክቶ ሰዎች የሚማረሩባቸውን ነገሮች ሁሉ ፈትሸናል። በቀበሌ ያሉትን ችግሮች ከፈታን መልካም አስተዳደርን አስተካከልን ማለት ነው። መቀየር ያለባቸውን ተቋማት ሁሉ ለውጠናል። መፍረስ ያለበትን አፍርሰናል። አንዱ ከሞላ ጎደል መላ የትግራይ ሕዝብ ይማረርበት የነበረው የመሬት ዳኝነት ጉዳይ ፈርሶ በመደበኛ ፍርድ ቤት አንዳንዱ ደግሞ በማኅበራዊ ፍርድ ቤት እንዲወሰን ተደርጓል። የቀበሌው ማኅበራዊ ፍርድ ቤት ፈርሶ በአዲስ መልክ እንዲመሠረት ተደርጓል። ይህ የሆነው ምሁራን ባደረጉት ጥናት መሠረት ነው። እዛ የሚሠሩትም የተማሩ ወጣቶች ናቸው። ከልምድ አንጻር እንዲረዱ ተብሎ በሥራቸው እየቀጠሉ አሉ። ስለ ሦስት ቀጠናዎች ልንገራችሁና 75 ከመቶ የሚሆኑት በማኅበራዊ ፍርድ ቤት የሚሠሩ ሰዎች በድግሪ የተመረቁ ናቸው። ዶክተር መሐሪ እንግዲህ ይህ የመልካም አስተዳደር ጉዳይ ቁልፍ ጥያቄ ነው የሚመስለኝ። ለሰላምና መረጋጋትም ቁልፍ ጉዳይ ነው። መልካም አስተዳደር ከማንም የኢትዮጵያ አካባቢ ባላነሰ ትግራይ ውስጥ ከፍተኛ የመልካም አስተዳደር ችግር እንዳለ መንግሥትም ራሱ የተቀበለው ነው የሚመስለኝ እና እሱን ለመፍታት እየሄድን ነው፣ ከስር ከጣቢያ ለመፍታት እየሞከርን ነው፣ ትኩረት ሰጥተን እየተንቀሳቀስን ነው ነው እያሉ ያሉት። ይሄ የመሬት ጉዳይ እንደ ትግራይ ያለ ገበሬ የሆነ ማኅበረሰብ ከመሬት ጋር ከፍተኛ ቁርኝት ያለው መሬት ላይ ፍትሕ ሲያጣ በጠቅላላ ፍትህ ነው የሚያጣው ማለት ነው። ምንም ሌላ መቆሚያም የለውም። ስለዚህ በዛ ደረጃ ያለው ነገር ትኩረት መስጠቱ ተገቢ ነው። ጣቢያ ላይ እያሻሻል ነው፣ ከስር ከቀበሌ እያሻሻል ነው ነው እያሉ ያሉት። እንግዲህ ጥናት ይፈልጋል። ምን አይነት ሰዎች ናቸው እየመደቡ ያሉት? ከፓርቲ ታማኝነት ነጻ ወጥቶ ሰዎች በሙያ ነው ወይ እዛ ቦታ እያስቀመጧቸው ያሉት ምክንያቱም ይሄ ፓርቲና መንግስት መደበላለቁ ነው በሀገር አቀፍ ደረጃም ችግር የፈጠረው፣ በየክልሎችም ችግር የሚፈጥረው። ስለዚህ እየመደቧቸው ያሉ ሰዎች ሙያን መሰረት አድርገው ተወዳዳሪ በሆነ የምልመላ ስርዓት እየመደቧቸው ከሆነ ውጤታማ ይሆናል ብዬ ተስፋ አደርጋለሁ። ካልሆነ ግን አመላመሉ አመዳደቡ በማይታወቅ መንገድ ሰዎች እየተቀመጡ ከሆነ ታጥቦ ጭቃ ነው የሚሆነው፣ እና እዛ ላይ መጠንቀቅ ያስፈልጋል። መልካም አስተዳደር ላይ መተኮሩ ግን ተገቢ ነው፣ ቁልፍ ነገር ነው እያስባለሁ። እሺ፣ ትገብሩ አሁን በተባለው ላይ እንኳ ብዙም የምስማማ አይደለሁም። ለምንድን ነው አስቀድሞ መልካም አስተዳደር የጠፋው? ለምንድን ነው ኢትዮጵያ ውስጥም የዚህ ሁሉ ችግር የፖለቲካ ቀውሱ ችግር አንድ መንስኤም የመልካም አስተዳደር እጦት ነው። ትግራይ ደግሞ ከዚህ ልት እንደሆነ እንጂ የሚሻል አይደለም። የመልካም አስተዳደር ሲባል ዘርፈ ብዙ ይመስለኛል፣ ዘርፈ ብዙ ነው። በቀበሌ አስተዳደር ብቻ ለውጥ፣ በዛ በሚደረግ ለውጥ የሚፈታም አይመስለኝም። በነገራችን ላይ እንግዲህ ሰፊ ንግግር ነው ያደረጉት፣ አሳጥረን ስላቀረብነው ነው እንጂ ሰፊ ለውጥ እናደርጋለን። እሱ ጊዜ የሚወስድ ነው፣ ግን በቀላሉ ልንለውጠው በምንችል ጀመርን ያሉት እንግዲህ፣ ለማብራራት ያህል እሱ ነው እኮ። በዛ ስለማስማማ ነው። በዛ አይደለም መጀመር ያለበት ከላይ ከጭንቅላቱ ነው መጀመሪያ ያለበት እንጂ ገጣች አይደለም ይሄ ቁርጠኛ የሆነ ቁርጠኛ የሆነ የለውጥ ፍኖተ ካርታ የለውጥ ፍኖተ ካርታ መሰረታዊ የሆነ የለውጥ ፍኖተ ካርታ ኑሮ፣ የፓርቲው ሚና፣ የመንግስት ሚና፣ የህብረተሰቡ ሚና፣ የሲቪል ሰርቫንት ሚና በደንብ የተለየበትና በግጭ አስተዳደር በነፃነት ህዝቡም መብቱን የሚጠይቅበት ሁኔታ እስካልተፈጠረ ድረስ ይሄ እንዲጀምሩም ለውጥ አያመጣም የሚል ነው። መንገድ የሌላቸው ቀበሌዎች በመንገድ እንዲተሳሰሩ ተወስኗል ብለዋል ዶክተር ደብረጽዮን መንገድ ዘይብላ ጣቢያውን እታ አሰራ ይልና ነው መንገድ ዘይብልና ጣቢያውታት አለዋ ነይ ነው መንገድ የሌላቸው ጣቢያዎች ስላሉን ጣቢያዎቹ በመንገድ እንዲገናኙ ወስነናል። በድምር 149 ናቸው። እነዚህ ምንም አይነት መንገድ የሌላቸው ናቸው። የቀበሌዎችን ሁኔታ እንለውጥ ስንል ከመልካም አስተዳደር አንጻር ብቻ ሳይሆን በመሠረተ ልማትም ጭምር መሆን አለበት። ቢያንስ በመንገድ መገናኘት ይኖርባቸዋል። በአንድ መቶ ሀያ አራቱ የመንገድ ዝርጋታ እየተሠራ ነው። ሀያ አምስቱ ግን በማሽን ካልሆነ በእጅ አይሆንም ተብሏል። ዶክተር መሐሪ ይህ እንግዲህ የማህበራዊ አገልግሎት የማቅረብ ጉዳይ እንደ ኢትዮጵያ ባለ ሀገር እንግዲህ ዞሮ ዞሮ የመንግስት ኃላፊነት መሆን አይቀርም። ስለዚህ ከማህበራዊ አገልግሎቶች አንዱ ደግሞ መንገድ ነው። ለነገሩ መንገድ ብቻ አይደለም፣ ትምህርትም፣ ጤናም፣ የውሃ አገልግሎትም እንደዚሁ የመንገድን ያህል አስፈላጊ ነገሮች ናቸው። ግን የአቅሙ ስምነት ካለ ግን በተሻለ በሰው ጉልበትም ጨምሮ ሊሰራ የሚችለው ከሌሎቹ ሌሎቹ ሙያም ይጠይቁ ናቸው የሚሆኑት ጤና አገልግሎት ባለሙያና መሳሪያ ይጠይቃል። ትምህርትም እንደዛው፣ ውሃም እንደዛው፣ መንገድ ግን በሰው ጉልበትም ድንጋይ እያንከባለል የሚሰራ ነገር ስላለ በመንገድ መጀመሩ ጥሩ ነው። እሺ፣ አቶ ገብሩ፣ በተባበሩት መንግስታት ድርጅት የታወጀ መርሃ ግብርም አለ። ሌሎችም እንዲሁ ዓለም አቀፍ ድርጅቶች ያስቀመጡት መርሃ ግብር አለ። ይሄ አድማሳዊ ተደራሽነት ወይ ደግሞ ዩኒቨርሳል አክሰስ የሚለው በሁሉም ዙሪያ መሆን አለበት። መንገድ አንዱ የዚህ ፕሮግራም ነው። ከተሞችም ጭምር የውሃ ችግር አለባቸው። የመብራት አገልግሎት ችግር ያለባቸዋል አሉ ገጠማም የጠርም የፋይናንስም እንዲሁ ችግር እንደዛ የተባለ ሀያ ሰላሳ ነገሮች የትምህርትም፣ የጤናም እና አሁን የተሻለው የምለውን አሁን በኢትዮጵያ ውስጥ በትምህርት ረገድ በጤና ረገድ ይሄ ዩኒቨርሳል አክሰሱ የተሟላ ደህና እየሆነ ነው። መንገድም በዚህ መንገድ የትግራይ ክልልም በዚህ ድረድ ጥሩ ነው ነው። ትግራይ ውስጥ በአሁኑ ጊዜ ከፍተኛ የሀብት ብክነት እንዳለ ገልጸው፣ በመጪው ክረምት ወቅት ድርቅና ረሃብ ሊኖር እንደሚችል ትንበያ መኖሩን አስገንዝበዋል። ዘለና ሀፍቲ በአግባብ ምጥቃም ቁጣባ ናይ ትግራይ ብፍላይ ብክነት አብዋ ትግራይ ውስጥ የኢኮኖሚ አጠቃቀምን በሚመለከት በተለይም በአሁኑ ጊዜ ከፍተኛ ብክነት ነው ያለው ለሰርግ፣ ለተስካር፣ ለክርስትና፣ ለሌላ ነገርና ለመታየት የሚወጣው ሀብትና ገንዘብ ለምን ይባክናል? ሕፃናት የሚማሩበት ክፍል ታጥቶ ዳስ ውስጥ ከእባቦች ጋር እየተማሩ ነው። ገንዘብ በከንቱ ከማባከን ይልቅ ለልጆች አንዲትም ክፍል ብትሆን በስማቸው እኮ ማሰራት ይችላሉ። መንግሥትም ሕዝብም ያለውን ቆጥቦ መጠቀም ይኖርበታል። አስተሳሰብ መለወጥ ይኖርበታል። በትንባያው መሠረት በመጪው ክረምት ድርቅ ይኖራል፣ መጥፎ ሁኔታ ይጠብቀናል እየተባለ ነው። በትግራይ ብቻ ሳይሆን በመላ አገሪቱ መጥፎ ሁኔታ ይኖራል እየተባለ ነው። ዶክተር መሐሪ፣ ብክነት እንግዲህ ልንታገለው የሚገባ ነገር ነው። እንደ ድሀ ማህበረሰብ የቁጠባ ባህላችን የሚያድግበት ሁኔታ የሚያበረታታ አካሄድ ነው መከተል ያለብን፣ በአገርም ደረጃ በመንግስትም ደረጃ ግል ኑሮ በህብረተሰብ ደረጃ እንደዛ መሆን አለበት። እኔ በእሳቸው ቁጥጥር ያለ እና ውጤታማ ሊሆን የሚችል የሚመስለኝ በመንግስት የስራ ኃላፊዎች አካባቢ በመንግስት መስሪያ ቤቶች አካባቢ ያለ ብክነት፣ በዚህ በኢፈርት ድርጅቶች አካባቢ ያለ ብክነት፣ በዚህ በፓርቲ መዋቅሩ አካባቢ የፓርቲ የስራ ኃላፊዎች ያለ ብክነት ካለ እሱን እሱን እየተከታተሉ መቆጣጠሩ የበለጠ ውጤታማ ይሆናል። አቶ ገብሩ እንግዲህ ዋናው ነገር ይሄ ብክነት የሚሉት ምንድን ነው? የብክነት ምንጭ የኢኮኖሚ ከኢኮኖሚ ውስጥ የትኛዎቹ ናቸው የብክነት አካባቢዎች ብሎ ማየቱ ተገቢ ይመስለኛል። እንግዲህ ዶክተር መሀሪም የገለጸው አለ። እኔ ይሄ ተስካርና ሰርግ በግለሰብ ደረጃ ገበሬውን እንደሚጎዳ እገነዝባለሁ ከመጠን በላይ ወጭ ሲያደርግ ግን ይሄ የባህል ጉዳይ ነው። ቶሎ ማስቆም የሚቻል አይመስለኝም ነበር አለ የሚቀጥል ይመስለኛል። እንደተባለው ተባለው ብክነት መታያየት ያለበት ከትልቁ የኢኮኖሚ አካባቢ ነው ማለት የመንግስት ባጀት በሚገባው ስራ ላይ ይውላል ወይ የኢሰርት ሌሎችም የትእምት ገንዘብ በሚገባ ስራ ላይ ይዋለ ነው ምን ያህሉ ይዘረፋል። ከዚህ በሚሊዮኖች የሚዘረፈውና የሚባክነው እንግዲህ እዚህ ላይ ቃሉ ብክነትና ዝርፊያ ወይ ስርቆት የሚለው ነገር መለያየት ያለባቸው ይመስለኛል። ብክነት በራሱ ሀብት የአጠቃቀም ጉዳይ ነው የሚሆነው። ይሄ ዝርፊያ ግን የመንግስት ሀብት የሀገር ሀብት ያው የገበሬውም ሀብት ጭምር የሚባክንበት ሁኔታ ነው። ስለዚህ ይሄ ትግራይ ውስጥም እንደ ሌሎች አካባቢዎች በሚሊዮኖች የሚቆጠር ገንዘብ እንደሚባክን እናያለን። እንደሚሰረቅም ባለስልጣኖች ብዙ ገንዘብ እንደሚያበክሙ እንደሚያሰርቁ፣ በጨረታ ሂደት በግዢ ሂደት በሌሎችም እንደሚባክን እናውቃለን። ዋናው ትኩረት መደረግ ያለበት በዚህ ነው። እንግዲህ በአጠቃላይ ሙስና የሚባል የድርጅቱ ችግር እንደሆነ ከአሁን በፊትም ተገምግሟል። የመንግስቱ ችግር እንደሆነም ተገምግሟል። ዋና የውጊያው አቅጣጫ በዚህ መሆን አለበት። በመጨረሻም ዶክተር ደብረ ጽዮን ከኤርትራ ጋር እንዲኖር ስለሚፈልገው ግንኙነት ዘርዝረዋል። ኤርትራ ብስተአሳሰረ ከልዕለን ዝደሊ ሀያው ትድሌህና እዩ ድሌህና ሁሉም ትፈልጥ ይሁን ከኤርትራ ጋር በተያያዘ ላነሳ የምፈልገው ሰላም የምንሻ መሆኑን ነው። ከኤርትራ ጋር ሰላም እንዲመጣ ጥረናል። ሰላም እንዲጠናከርና ዋስትና እንዲኖረው እንፈልጋለን። ያለፉት የጦርነት ዕዳዎች በሥነ ሥርዓቱ እንዲከናወኑ እንፈልጋለን። የሰላም መንፈስ ነው የተጀመረው እንጂ ብዙ ያልተዘጉ አጀንዳዎች አሉ። የአልጀርስ ስምምነትም ሆነ የድንበር እንዲሁም የካሳ ጉዳይ ተንጠልጥለው የቀሩ ነገሮች አሉ። ስለሆነም የራሳችንም ሆነ ሌላ ኃይሎችን አንቀሳቅሰን የሰላሙ ሁኔታ እንዲጠናከር እናደርጋለን። ተንጠልጥሎ ስለ ቀረው ነገር ግን በፈለጉበት ጊዜ በመነሳት ሳይሆን በተቋማዊ በሕጋዊና ሁሉም በሚያውቀው መንገድ ማለቅ ይኖርበታል። ሌላ ችግር ውስጥ መግባት አንፈልግም፣ በቃን ብለናል። ስለሆነም ጉዳያችንን አጠናቀን ከኤርትራውያን ጋር አብረን ተጋግዘን ለመልማትና ህይወታችንን መቀየር ነው ፍላጎታችንና ምኞታችን እሺ ዶክተር መሐሪ እንግዲህ የኤርትራ ጉዳይ ዞሮ ዞሮ የኤርትራና የኢትዮጵያ ጉዳይ የታሪክ አጋጣሚ የሆነ ትግራይ ድንበር ላይ ሆነ እንጂ የሁለት ሀገር ግንኙነት ጉዳይ ነው በሁለት ሀገር ግንኙነት ደግሞ ባለን ፌዴራላዊ አደረጃጀት ምክንያት በዋናነት የፌዴራል መንግስቱን የሚመለከት ጉዳይ ነው። የፌዴራል መንግስቱ ግን ምን እያደረገ እንደሆነ፣ ምን አይነት ስምምነት እንደተፈራረመ እስካሁን ድረስ የሚታወቅ ነገር የለም። የግንኙነቱም ቢሆን አንዴ ይከፈታል፣ አንዴ ይዘጋል። ብዙ ግልጽ ያልሆኑ ነገሮች መሬትም ላይ ግልጽ ያልሆኑ ነገሮች አሉ ሰነድም ላይ ግልጽ ያልሆንልን ነገሮች አሉና፣ እሱ በድንበር ሰፊ ድንበር የምንገናኝ በመሆናችን እኛን የበለጠ ያሳስበናል። አንዳንዴ ከኤርትራም አካባቢ የሚወራው ነገር አስደንጋጭ ነው። ትግራይ ሊወረድ እየተዘጋጀ ነው ይላሉ። የሚል መረጃ ነው ከዛ አካባቢ የሚመጣው እና እነዚህ ነገሮች ሁሉ እንትን ብለው ሲታዩ ተጠቃለው ሲታዩ በዛ አካባቢ ትንሽ የሚጎረብጥ ነገር ያለ ነው የሚመስለው። ያ በጥንቃቄ መታየት አለበት። በእርግጥ ሕዝብ ለሕዝብ ግንኙነቱ መስመር መያዝ ይኖርበታል። ስምምነቱ ተመልሶ ወደሚያዳግም የጦርነት ምዕራፍ እንዳይወስደን ግልጽ ማዕቀፍ፣ ግልጽ ሕጋዊ ስርዓት ተበጅቶለት መሰራት ያለበት ይመስለናል ዋናው ፌዴራል መንግስት የሚመለከት ይሆናል በትግራይ በኩል ግን ለህዝቡ ያለን ቀና አመለካከትና ቀና አብረን እንልማ የሚለው አገላለጽ ተገቢ ይመስለኛል አቶ ገብሩ ከኤርትራ ጋር የሚኖረው ጉዳይ በእግጥ እኛና ትግራይና አፋር ድንበር ላይ ስላሉ የመጀመሪያ ገፍት ቃማሾች እነሱ ሊሆኑ ይችላሉ። የመጀመሪያ ማለቴ ነው። ዞሮ ዞሮ ግን የሀገር ጉዳይ ነው። ዞሮ ዞሮ የዚህ የሰላም ጉዳይ ከኤርትራ ጋር ያለው የሀገር ጉዳይ ነው፣ የፌዴራል ጉዳይ ነው እንደተባለው። ስለዚህ ችግር ቢኖርም ብቻችን የምንጋፈጠው ጉዳይ አይሆንም። መልካም ነገር ቢኖርም በብቻችን ብቻ ሳይሆን ለሌላው የሚጠፍ ይሆናል። ስለዚህ ከዚህ አንጻር መታየት አለበት የሚል አመለካከት አለን። እንግዲህ ማዕከላዊ መንግስቱ በዚህ ያስባል ያስባሎ በዚህ አቅጣጫ ያስባሎ ትግራይ መንግስትስ በዚህ አቅጣጫ ያስባል ወይ? ግልጽ አይደለም። በአካባቢ ዘላቂ ሰላም እንዲኖር ከተፈለገ ሁለት ነገሮች ታሳቢ መደረግ አለባቸው ይመስለኛል። የኢትዮጵያ ሕዝብ ጥቅም ተላልፎ መሰጠት የለበትም። አንድ። ሁለተኛ የኢትዮጵያ ሉዓላዊነትን እንደሚነካ መንገድ መሆን የለበትም። ሁለት። እነዚህ መሰረታዊ ነገሮች ይመስለኛል። ከዚህ ውጭ ሰላም የሚባል ነገር የለም። የኢትዮጵያን መሬት ቆርሶ በመስጠት ሰላም ይገኛል ወይ? የኢትዮጵያን ዜጎች ወደ ኤርትራ አሳልፎ ወይ አሁን በኢትዮጵያ ያሉ ዜጎችን እንደ ኢሮብ እና በአዲያው ያሉት ሰዎችን አፈናቅለው ወደ ኢትዮጵያ መሬት ሰጥቶ ሰላም ይገኛል ወይ የሚለው ግን እኔ ጥያቄ አነፋለሁ። በዚህ በዚህ የሚመጣ ሰላም አይኖርም። ስለዚህ ሰላም ይገኙ ዘንድ ራሱም የህወሀት አመራር ስራ አስፈጻሚ ሆኖ እያለ የሚያውቀው ነገር የለም። ይሄ ነው የሚያስገርመኝ ነገር። እንደ ዜጎች እንደ ሌሎች ዜጎች እንደኛ ከውስጥ እንደሌለ ነው ነው እየተናገሩ ያሉት። በዚህ መንገድ ሰላም ይመጣል ወይ? ግብ የሆኑ ዝርዝር ስምነቶች የኢትዮጵያን ጥቅምና ሉዓላዊነት በሚያስጠብቅ መንገድ እስካልሄድለት ድረስ ለጊዜው ምናልባት በኃይል ተጭኖ ምናምን ሰላም ይመጣ ይችላል። ግን መሰረቱ ይሄ መሆን አለበት፣ መርሁ ይሄ መሆን አለበት፣ የሁለቱም ጥቅም የሚያራምድ እንዲያውም በኔ በእኔ እይታ የድንበር ማካለሉ ጉዳይ አቆይቶ አስቆይቶ በሌሎች ሁለቱን አገሮች ሊያስተሳስሩ በሚችሉ ጉዳዮች ላይ ስምነት ማድረግ ጠቃሚ ይመስለኛል። እና ያም ቢሆን ግን ዓለም አቀፍ እውቅና ባለው በተረጋገጠ በሕግ በተደነገገ እንጂ እንዲሁ እንደ ድሮው ሲፈልጉ ለኢሳያስ በሚዘጉት በሚከፍቱት ስምምነት መሄድ የለበትም። አሁን እያየ ነው ያለ ነው፣ ይገፍቱታል የዘጉታል እንጂ እንዲሁ እንዲሁ ሰላም ብሎ ሰላም የሚመጣ መስሎ አይታየ። እሺ እንግዲህ አቶ ገብሩ አስራት፣ ዶክተር መሓሪ ረዳኢ የሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እኛም እናመሰግናለን። ተነደል